የአስቸኳይ ጊዜ አዋጁ ከታወጀ በኋላ የፖለቲካ ፓርቲዎች ስብሰባና መደበኛ የፖለቲካ ስራዎቻቸውን ማካሄድ መቸገራቸውን በመግለጽ ኮማንድ ፖስቱ ማብራሪያ እንዲሰጣቸው እስከ መጠየቅ ደርሷል። ኮማንድ ፖስቱም ከተቃዋሚ ፓርቲዎች ጋር ውይይት በማካሄድ መደበኛ ስብሰባዎችና ፖለቲካዊ እንቅስቃሴዎች አለመከልከሉን፣ ሰላማዊ ሰልፍም ቢሆን ኮማንድ ፖስቱ ሲፈቅድ የሚካሄድ መሆኑን ማብራሪያ ቢሰጥም በተግባር ግን ለየቅል ሆኖብናል ይላሉ የአረና የሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ። ማጫው ስብሰባ ጀምረን ነበር። የታችኛዎቹ የቀበሌ ፖሊሶች እና የወረዳው ፖሊሶች አቁማሉን ስብሰባ ማካሄድ አትችሉም አ አስቆምን ስብሰባችን በዛ መሰረት ወደ ዞንና ወደ ክልል ተደዋወልን እኛ አስቀድመም አሳውቀናል ስለዚህ መከልከል የለብንም ይሄ ደግሞ የድርጅት ስብሰባ ነው የህዝብም ስብሰባ አይደለም ስለዚህ ኮማንድ ፖስቱ ያወጣው ህግጋትም አይጻረርም የሚል ት ሰጠናቸው በዛን ወቅት የደወልላቸው አቶ መኮንን ጽንብላ የሚባሉ የክልል ትግራይ ምክትል ፖሊስ ኮሚሽነር ናቸው እና አቶ ገብረ ህይወት የሚባሉ የደቡባዊ ዞን ፖሊስ ኮሚሽነር ፖሊስ ኮሚሽን ጽህፈት ቤት ማለት ነው። እነዚህ ደወንላቸው እነሱ ምንድን ያለን፣ የታችኛው እርከን ያለው የአመራሩ ማለት ነው የፖሊስ አመራሩ ከግንዛቤ እጥረት ነው እንጂ እናንተ ስብሰባችን ማካሄድ ትችላላችሁ፣ ስለዚህ ስብሰባችን መቀጠል ትችላላችሁ አሉ። ከዛ ጀምረን ከነገሩን ጀምረን እነሱም ወደ ቢሯቸው ሄዱ፣ እኛም ስብሰባችን ማካሄድ ጀመርን። ከአንድ ሰዓት በኋላ እንደገና አንድ ፖሊስ ና ሶስት ምልሻ እና የቀበሌው አንድ ካድሬ ሆነው ወጡ። ምንድን ያሉን አቋርጧል እንዴ እናንተ ያላችሁ ፍቃዱም ተሰጥቶናል ለምንድን ነው የምትከለክሉ? ስንናቸው አይ የትግራይ ፖሊስ ኮሚሽን ወደ ፌዴራል ፖሊስ ኮማንድ ፖስት ደውሎ በአስቸኳይ እንድታስቆሙት ብለዋል፣ እና ይሄ ትዕዛዝም እኛ ደርሶናል። ስለዚህ ማቆም አለባቸው አሉን። ይህን ጉዳይ አስመልክተን ስብሰባውን እንዳይካሄድ ፖሊስና ሚሊሻዎች ልኮ ከለከለ ወደተባለው የትግራይ ደቡባዊ ዞን የፖሊስ ጽሕፈት ቤት ኃላፊ ስልክ ደውለን አዛዡን ኮማንደር ገብረህይወትን አነጋግርናቸው ነበረም ማመልከቻ ወደኛ የመጣ ማመልከቻ የለም። ስብሰባ እናድርግ ብለው ወደኛ ማመልከቻ አላቀረቡም። የምናውቀው ነገር የለም። ለክልሉ ፖሊስ አቅርበው ሊሆን ይችላሉ፣ እኛ ግን አናውቅም። ከዚህ ውጪ እኔ ፖሊስም ምልሻ ማሰማርቼ የእነሱን ስብሰባ እንዲቋረጥ አላደረግኩም። ከአረና ትግራይ ነው ብለው ስብሰባ መከልከላቸውን በስልክ የጠየቁ ሰዎች ነበሩ። በስልክ ማን ይሁን ማን ባይታወቅ ግን እኛ የምናውቀው ነገር እንደሌለ ነግረናቸዋል። ለክልሉ ፖሊስ ደብዳቤ አስገብተናል ነው ያሉት። ለእኛ ግን የደረሰን ደብዳቤ የለም። በደንቡ መሰረትም ለከንቲባው እንጂ ለእኛ የሚቀርብ ነገር የለም። ባልቀረበልን ማመልከቻ የምናውቀው ነገር በሌለንበት ሁኔታ እኛ እንደዚህ አይነት አደረጉ የምንባልበትና የምንወቀስበት ሁኔታ የለም። ስብሰባቸውን ለማቋረጥም ያሰማራሁት ፖሊስም ሆነ ሚሊሻ የለም። ዝሀውና የሆናይ ማእገድ እውን የለን ዘዋፈርና የምንሻን የለን ነው አቶ አምደውን ግን ለክልሉ ፖሊስ ኮሚሽን የተጻፈ ደብዳቤና መስሪያ ቤቱ ስለ መቀበሉ የተፈረመበት ደብዳቤ ያሳዩን ሲሆን ፖለቲካዊ ስራዎቻችን እንዳናካሄድ ሆን ተብሎ የተደረገ ሴራ ነው በማለት ይነቅፋሉ። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ መቀለ።